ጠቅላይ ሚኒስትር አብይ አህመድ በአምቦ ከተማ በከምዕራብ ሸዋና ደቡብ ምዕራብ ሸዋ አንዳንድ የህብረተሰብ ተወካዮች ጋር ተወያይተዋል። ውይይቱ ሲካሄድ የከተማይቱ ወጣቶች ከውጪ የተቃውሞ ድምፅ ያሰሙ መሆናቸውን ማኞች ለቪኦኤ ገልጸዋል። ናኮር መልካ ተጨማሪ ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሚኒስትሩ አቶ ለማ መገርሳና የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ በወቅታዊ ሁኔታ ላይ ከአምቦ እንዲሁም ከምዕራብና ደቡብ ምዕራብ ሸዋ የህብረተሰብ ተወካዮች ጋር ለመወያየት ዛሬ ጠዋት ወደ አምቦ አምርተዋል። በአምቦ ከተማ የተካሄደው ውይይት በወቅታዊ ጉዳዮች ላይ ትኩረት ያደረገ መሆኑን የክልሉ መገናኛ ብዙሃን ኦቤን ዘግቧል። ኦቤን ዘግቧል። ውይይቱ በሆቴል አዳራሽ በሚካሄድበት ወቅት ግን በርከት ያሉ ወጣቶች የተቃውሞ ድምፅ እያሰሙ ነበር። አንድ ለደህንነቴ ስለምሰጋ ስሜን አልጠቅስም ያለ የዓይን እማኝ የተቃውሞ ምክንያት ምን እንደሆነ አብራርቷል። ዛሬ ጠዋት ጠቅላይ ሚኒስትሩ በአምቦ ባደረጉት የውይይት መድረክ ላይ የተሳተፉት ከዚህ ቀደምም ከመንግስት ጋር ሲሰሩ የነበሩ ሰዎችን ብቻ ነው የመድረኩ አስተባባሪዎች ያሳተፉት። ቄሮ ደግሞ ውይይቱ ላይ መሳተፍ አለብን ሲል ነበር። ከዚህ ቀደም መስዋዕትነት ስንከፍል ስንሞት የነበርን እኛን፣ ስለዚህ ውይይቱ ላይ መሳተፍ እንፈልጋለን ብለው ድምፃችንን ማሰማት ጥያቄም መጠየቅ እንፈልጋለን በማለት ድምፃቸውን ሲያሰሙ ነበር ከውይይቱ እስኪወጡ ድረስ። ተቃውሞ ቀጥሎ ነበር። ሰላም አስከባሪዎቹም ቢሆኑ አትረብሱ፣ ድምፃችሁን በሰላማዊ መንገድ አሰሙ ሲሉ ነበር። የውይይት መድረኩ ለሁሉም ክፍት መሆን ነበረበት የሚለው ሌላው የአይን እማኝ በበኩሉ ባለፈው ሳምንት በከተማ በወጣቶችና ሰላም አስከባሪዎች መካከል ተፈጥሮ በነበረው ግጭት የሰው ህይወት ማለፉንና አካል ላይም ጉዳት መድረሱ በወጣቶቹ ዘንድ ቁጣን መቀስቀሱን ገልጿል። ህብረተሰቡን የሚወክሉ ሰዎች በውይይቱ ስለመካፈል አለመካፈላቸው ለማወቅ ወደ ከተማው ከንቲባ አቶ ተረፈ በጣዳ ደውዬ ነበር። ተከታዩ ምላሽ ሰጥተውኛል። በዚህ ውይይት ላይ ተወሳሪ ሁኔታ ጋር ተያይዞ የተፈጠሩ አንዳንድ ነገሮችን በጥያቄ መልክ ለክቡር ጠቅላይ ሚኒስቴራችንና እንደዚሁም ለክቡር የመከላከያ ሚኒስትር ሚኒስቴር እንደዚሁም ለክቡር የኦሮሚያ ክልላዊ መንግሥት ምክትል ፕሬዚደንት ጥያቄ ቀርበዋል። በቀረቡት ጥያቄዎች ላይ መልስ ተሰጥተ ጥያቄ ከፍተኛ የሀገራችን መሪዎች እኛን እንዲያወያዩ እንፈልጋለን የምል ጥያቄ ቀርቧል። ጥያቄ የቀረበበት አግባብ ትክክል ባይባልም እና ወደ ዲሞክራሲ ሊወስድን መንገድ ላይ ስላለ አንዱ የዲሞክራሲ መገለጫ ነው። ከዛ ውጭ ግን አንዳንድ የምታዩ የምታረሙ፣ የአምቦን ባይት የማይገልጹ የታዩ ነገሮች አሉ። እነህ በሂደት ይታረማሉ የምል እምነት አለን። በሀገራችን ላይ የተደረገው ተቃውሞ ሳይሆን የጥያቄ ነው። በተለያዩ የኦሮሚያ ከተሞች የሰላም ውይይቶች በመካሄድ ላይ ናቸው። ጠቅላይ ሚኒስትሩ ትናንት ባህር ዳር ተገኝተውም ከህብረተሰቡ ተወካዮች ጋር መወያየታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ባለፈው ሳምንት በኦሮሚያ በተከሰተው ግጭት የሰባ ስምንት ሰዎች ህይወት ማለፉንና ከዚህም ጋር ተያይዞ አራት መቶ አምስት ሰዎች በቁጥጥር ስር መዋላቸውን የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ በመግለጫው ገልጿል። ለአሜሪካ ድምፅ ናኮር መልካ ከአዲስ አበባ።